ጤናና አካባቢ። ቡና የኢትዮጵያ ኢኮኖሚ የጀርባ አጥንት መሆኑ ዛሬም ይነገርለታል። አረቢካ የተባለውና እጅግ ምርጥና ተወዳጅ የሆነውን የቡና ዘር ለዓለም ያበረከተችው የዚች ሀገር 15 ሚሊየን ገደማ የሚሆኑ ዜጎች ቡናን በማምረት ኑሯቸውን ይደጉማሉ። ቡና አምራች ከሆኑት የአፍሪቃ ሀገራትም አብዛኛውን ቡና የምታመርተው ኢትዮጵያ ናት። ጤና ይስጥልኝ፣ የዝግጅታችን ተከታታዮች እንደምንሰነበታችሁ። ከሰሞኑ የወጣ አንድ ጥናት የአየር ንብረት ለውጥ የኢትዮጵያን የቡና ምርት በከፍተኛ መጠን ሊጎዳ እንደሚችል ጠቁሟል። ይህ ምን ማለት ነው? ምንስ መደረግ አለበት? ጥናቱን ካካሄዱት አንዱን ባለሙያ ጠይቀናል። አብራችሁን ቆዩ። የአየር ጠባይን የተመለከተው መረጃ ኢትዮጵያ ውስጥ ከጎርጎሮሳዊው 1950ዎቹ ዓ ም ወዲህ የዝናቡ መጠን 40 በመቶ እየቀነሰ መሄዱን ያሳያል። በዚህ ላይ ከቅርብ ዓመታት ወዲህ እየተደጋገመ የሚከሰተው ድርቅ ቡና በሚያበቅሉ አካባቢዎች ላይም የራሱን ተጽዕኖ እያስከተለ እንደሆነም ያስረዳል። ይህ ደግሞ በሂደት ከቀጣይ ጥቂት አስርት ዓመታት በኋላ የሀገሪቱ የቡና ምርት በከፍተኛ ደረጃ እንዲቀንስ አስተዋጽኦ ያደርጋል። ጥናቱን ካካሄዱት ምሁራን አንዱ የሆኑት ዶክተር ታደሰ ወልደ ማርያም ቡና የት መብቀል እንደሚችልና በተለይ የጫካ ቡና የሚገኝበት አካባቢ ምን ይመስላል፣ አብረውትስ የሚገኙት ተክሎች እንዴት ያሉ ናቸው የሚለውን አጥንተዋል። የቡና አመራረትን ከብዝሃ ሕይወት ጋር እንዴት በዘላቂነት ማስኬድ እንደሚቻልና የአየር ንብረት ለውጥም ምን ሊያመጣ እንደሚችል ተመራምረዋል። ከሰሞኑ ይፋ የሆነው ጥናት ምን ለማመልከት ነው ያቀደው የሚለውን እንዲህ አብራር ተውታል ቡና ለሙቀት ሴንሲቲቭ ከሚባሉት ተክሎች አንዱ ነው። በተፈጥሮ የጥላ ዛፍ ስር የሚበቅል በመሆኑ ሙቀት በጨመረ ቁጥር በኳሊቲው ላይ፣ ከተወሰነ ዲግሪ በላይ ደግሞ ከሆነ ቡና ራሱ መቋቋም ስለማይችል አሁን ያሉት ቦታዎች እንዴት ሊጎዱ ይችላሉ የሚለውን አየን ና ምንድነው የቡና አምራች የሆኑ የደቡብ ምዕራብ ና ደቡብ ኢትዮጵያ አካባቢዎች በተለይ ዝቅተኛ ቦታ ያሉት አብቃ የሆኑ ልቀጥሎች ደረቅ ወረድ የሆኑ ደግሞ የምስራቅ ኢትዮጵያ አካባቢዎች ቡና አብቃይነታቸው እየቀነሰ ይመጣሉ። ኢትዮጵያ ከፍተኛ የደጋ መሬት ስላላት ቦታው ለቡና በሚያመች መልኩ ጥላ ዛፍ ከተተከለ ሌሎች ሌሎችም ከተደረጉ ወደ ደጋው ሊወጣ ይችላል እና በምዕተ ዓመቱ መጨረሻ ላይ እስከ ስልሳ በመቶ ቦታው ሊቀንስ ይችላል ግን ያን आ रिहल जमा बोता ቡና ማብቀል ይቻላል የተለያዩ የማላመድ ቴክኖሎጂዎችን ከተጠቀምን። ለዛ ግን ብዙ መስራት ያስፈልጋል። የኤክስቴሽን ፓኬጅን በደንብ ማዘጋጀት ያስፈልጋል። ቡና ብቃ ያልሆኑ ገበሬዎች ለምሳሌ አበካከሉን፣ እሱን ማስተማር እነዚህ የጥላ ዛፎችን መጠቀም፣ የመሬት ከበር መጠቀም እነዚህ እነዚህ የተለያዩ ቴክኖሎጂዎችን በመጠቀም ችግሩን መቋቋም የሚቻል ስለሆነ ያው ከአሁኑ ምን ያህል ጉዳት ሊያስከትል እንደሚችል በመረዳት ጥረት ማድረግ እንደሚያስፈል ግንዛቤ የሚሰጥ ወረቀት ነው። በአሁን ሰዓት ያለው የኢትዮጵያ የቡና ይዞታ ይሄንን ስጋት የሚያጠናክር ነው ወይ? አሁን ያለው ለምሳሌ እስከ ሃያ አርባ እንደዚህ ድረስ ብዙ እንትን ለውጥ የለም። እንደውም ደህና እየሰፋ ይሄዳል። ከሀያ አርባ ከሀያ ስልሳ በኋላ ግን ያለው በጣም እየወረደ ለሚሄደው የማብቀል ፖቴንሻሉ ሀያ አርባ ሀያ ስልሳ ያሉት ዓመተ ምሕረቱን ማለቶት ሆ ዓመተ ምሕረቱን አ እስከዛ ድረስ እንደውም ፖቴንሻሉ እየሰፋ ይሄዳል እንጂ የሚደት የሆነ ችግር ሳይሆን በረጅም ጊዜ ነው ችግር የሚመጣው በአመራረቱ ላይ ማለት ነው። የተባለው ስጋት እንዳይደርስ ወደ ሌላ አካባቢ ለመውሰድ የቡና ተክልን ቢታሰብ እንደው የተሻለ የሚባለው አካባቢ የትኛው አካባቢ ነው? አሁን በተወሰነ መልኩም የሚያበቅሉ አሉ። አሁን ለምሳሌ ጎጃም፣ ወደ ሸዋ መሀል አካባቢ፣ የጉራጌ ሀይላንድ እነዚህ እነዚህ ብን ምስራቅም ሆኖ ደግሞ ለምሳሌ ሲዳማ የተወሰነ ነው አሁን የሚመረተዋል። ደጋማ ቡና የማይመረትባቸው የሲዳማ ሀይላንዶች አሉ። በሴንትራል ሪፍት ቫሊ እና ሴንትራል ሀይላንድ እና ወደ ምዕራቡ ወደ ጎጃም ጎጃም አብዛኛው ቦታ ወደ መሆን ይችላል። ፖቴንሻል ወደዛ ነው አሁን ያለው። እንግዲህ ከዚህ በፊት ቡና ማምረት ያለመደውን ገበሬ ከሌላ እህል ወደ ቡና እንዴት ማዞር ይቻላል እንደው ይሄ ታይቶ ይሆን እንግዲህ እሱ የኤክስቴንሽን ስራ ነው የሚሆነው እንጂ ኢትዮጵያ ውስጥ ቀደም እንዳልኩች በእነዚህ የሚያስፈልጉት አዳፕቴሽን ስራዎች ከተሰሩ እንደውም አሁን ካለውም የበለጠ ሰፊ ቦታ ሊገኝ ይችላል። ኦልሬዲ ጎጃም ብዙዎቹ በጓሮ ውሃ እያጠጡም ያበቅላሉ ቡና። ሌሎች አሁን ቡና ዋናዎቹ የሚሰሩትን የእርሻ ስርዓቶች በደንብ አይሰሩም እንጂ ዘጌ ደግሞ በጥላ ዛፍም በደንብ ደቡብ ምዕራብ አካባቢ የሚመስል ነው ደን ነው። ግን ሌሎች ምዕራብ ጎጃም እና የአዊዞን ውስጥ ለመሸጥ ራሱ ያመርታሉ። በተወሰነ መልኩ ያን በደንብ ማስፋት ይቻላል እና መትከሉም የተጀመረ አለ። እኔ ራሴ በአንዳንድ ስራ ሲሄድ ያየሁት ይሄ ደራ የሚባል ወረዳ አለ ለምሳሌ ከባህር ዳር ልክ እንደታለፈው ጎንደር ውስጥ ችግኝ በደንብ እየተስፋፋ ነው። እና አንዱ ምንድነው ትልቅ መንግስት አሁን እየሰራ ካሉት ነገሮች ውስጥ ቢያንስ እስከ ሀያ ሁለት ሚሊዮን ሄክታር ድስ ዘንን የማስፋት እቅድ እንዳለ ይታወቃል። ዛፍን ብቻ ከመትከል በተለይ ደጋማ አካባቢ ቡና አብሮ ቢተከል ሁለት ግብ መምታት ይቻላል ማለት ነው። አየር ንብረት ለውጡ ኢትዮጵያ ላይ ብቻ ነው ይሄን ተጽዕኖ የሚያስከትለው ወይስ ሌሎች ቡና አምራች ሀገሮችም ላይ ያስከተለው ተጽዕኖ ይኖር ይሆን? የሌሎቹ ነው የከፋው። እኛ ያጠና ነው ኢትዮጵያ ነው፣ ግን ሌሎች ደግሞ ሰዎች ሌላ አካባቢ ያጠኑበት ሁኔታ አለ እና አብዛኛው ቡና አብቃይ ቦታዎች ከተወሰነ አመታት በኋላ የሴንትራል አሜሪካ የላቲን አሜሪካ እብን፣ እዚህ ምስራቅ አፍሪካም ኬንያ እና የመሳሰሉት የማብቀል አቅማቸው እየቀነሰ ነው። በዚህ የአየር ጠባይ ለውጥ ምክንያት የጫካ ቡናም ሆነ ሌላው የቡና አይነት ነው የምርት ይዘቱ ጉዳት እንደሚገጥመው ዶክተር ታደሰ ያስረዱት። ዝቅተኛ አካባቢዎች ደግሞ ዋነኛ ተጋላጭ ናቸው። ሐረርጌና ባሌ ብዙ ተስፋ የላቸው። በረጅም ጊዜ ሲዳማ ሃይላንድ፣ ጉጂ ሃይላንድ በዙሪያ ያሉት ግን የተሻለ ፖቴንሻል አላቸው። ወደ ምዕራቡም አሁንም ትልቅ ፖቴንሻል አለው። ምዕራቡ ራሱ እኮ ቡና ብቃ የሆነው የተወሰነ እስከ ሁለት ሺህ ሁለት ሺህ ሁለት መቶ ድረስ ይወጣሉ ከመሬት በላይ ከፍታ ከዛ በላይ ግን እስከ ሁለት ሺ ስድስት መቶ እስከ ሶስት ሺህ ድረስ ሁሉ ሊሄድ ይችላል። ቡና የሚበቅልበት ቦታ በክላይሜት ቼንጅ ምክንያት ለመሆኑ ቡና የሚበቅልበት አካባቢ የሙቀት መጠኑ እስከ ምን ድረስ ሲሆን? ዶክተር ታደሰ በአማካይ ሀያ ዲግሪ ሴንቲግሬድ ነው። ከአስራ አምስት አስራ ምናምን ጀምሮ እስከ ሰላሳ ድረስ ባለው ሬንጅ ውስጥ ይበቅላል። ቡና ሲዝናሊ ክረምት ይቀዘቅዛል፣ በጋ ይሞቃል። እኛ ሀገር ግን የበጋው ሙቀት ከረዘመ፣ ቅዝቃዜውም ከረዘመ ይጎዳል። ቡና የተወሰነ ነው መቋቋም የሚችለው። ዶክተር ታደሰ ወልደ ማርያም የሚመሩት የአካባቢ ተፈጥሮና የቡና ጫካ መድረክ ኢንቫይሮንመንት ኤንድ ኮፊ ፎረስት ፎረም በቡናና በቡና ደን ላይ ጥናት ያካሂዳል። በጥናቱ ውጤት ተመርኩዞም ለቡና ገበሬዎች በዘላቂነት ጥራቱን የጠበቀ ቡና ማምረት እንዲችሉ፣ ያመረቱት ቡናም ገበያ እንዲያገኝ እገዛ ያደርጋል። እንደው አሁን ባለበት ደረጃ ሲመለከቱት የኢትዮጵያ ቡና ምርት እንዴት ነው? ምርቱ በየጊዜው እየጨመረ ነው የመጣው። ከድሮ በጣም የተሻለ ነው። የሚመረጥበት ቦታም ሰፍቷል። እንግዲህ ከኤክስቴንሽን ሰዎች የምናውቀው ገበሬውም ገበያ ተኮር አይነት ስራ እየሰራ በተለይ የቡና ጥራት በብዙ ቦታ ዝግጅቱ ላይ ችግር ስለነበረ ዝግጅቱ እያሻሻሉ ገበያም ጥራቱ የተሻለ ደግሞ ከሆነ የዋጋውም ስለሚያገኙ ቲንክ አሁን ጥሩ ሁኔታ ላይ ይገኛል። በዓለም ላይ ያለው ተቀባይነት የኢትዮጵያ ቡና በዓለም ላይ በጣም ተፈላጊ ነው። በተለይ ጥራቱ በተፈጥሮ ምንም ጥያቄ የለውም። ግን ዝም ብሎ መሬት ላይ የሚያደርቁ ከሆነ ከመሬትም ሌሎች ደግሞ ቡና ጥራት የሚጎዱ ነገሮችን ከመሬት ውስጥ ስለሚወስድ የያ ጉዳት ያመጣል። ግን እሱን በማሻሻል ከሰሩ ሁልጊዜ እንደ ፕሪሚየም ቡና ነው የኢትዮጵያ ቡና ናቹራሊ ኦርጋኒክ ነው ኬሚካል ብዙ የውጭ ሰዎች ሁሉ ጥናት አድርገው አምስት ፐርሰንትም አይደርሱም ኬሚካል የሚጠቀሙ ለቡና አመራረት ስለዚህ ኦርጋኒክ ነው በጣም ተፈላጊ ነው እናም ይላሉ ዶክተር ታደሰ የአየር ንብረት ለውጥ ያስከተለው የሙቀት መጠን ከፍ ማለት አሁን ባለው የኢትዮጵያ የቡና ምርት ላይ ያስከተለው ችግር ያን ያህል የሚባል አይደለም አሳሳቢው ደንን መልሶ የመተካቱና የቡና ተክሉን ሙቀት ወዳልጠናባቸው ከፍተኛ አካባቢዎች የማላመዱ እርምጃ ካልተወሰደ ከሀያ አመት በኋላ ሊከሰት የሚችለው ነው። ከሀያ አመት በኋላም ቢሆን አሁኑ ነው መዘጋጀት መጀመር አለብና በአሁኑ ሰዓት ራሱ የሚታወቀው ድሮ እስከ ሁለት ሺ ሜትር ከፍታ የነበረው ቡና ሁለት ሺ ስድስት መቶ ሁለት ሺ ሰባት መቶ ድረስ ሁሉ መብቀል ጀምሯል። ዝግጅት ከአሁኑ ነው የሚያስፈልገው። አሁን ድሮ ለምሳሌ ከእነዚህ ቡና ከማይበቅልባቸው ከፍ ያሉ ቦታዎች ደን አልቀዋለ ወደ ሌላ በእርሻ በምን ምክንያት ደን ተመልሰው የሚመጣበት ሁኔታ መኖር አለበት ማለት ነው። ጥላ ስለሚፈልግ ቡና እነዚህ እነዚህ ቅድመ ሁኔታዎች ግን ከአሁኑ መደረግ ያለባቸው በአንድ ጊዜ ቦታውን መለወጥ ስለማይቻል የኤክስቴንሽን ስራ ከአሁኑ ተጀምሮ ከስር ከስር እየተሰራ ቢሄድ ጥሩ እድል ይፈጣል። ኢትዮጵያ ከዓለማችን ቡና አምራች ሀገራት በአምስተኛ ደረጃ ላይ ትገኛለች። ከአፍሪቃ ደግሞ ዋነኛዋ ቡና ለውጭ የምትልክ ሀገር ናት። በጎርጎሮሳዊ 2015 እና 16 ዓመተ ምህረት ብቻ 800 ሚሊዮን የአሜሪካን ዶላር ያወጣ 180 ሺ ሜትሪክ ቶን ቡና ልካለች። ከሀገሪቱ አመታዊ የውጭ ንግድ ገቢ ሩቡን የሚሸፍነው ይህ የቡና ምርት በአየር ንብረት ለውጥ ምክንያት ከአመታት በኋላ እንዳያሽቆለቁል እጽዋት ላይ የሚመራመሩት በርከት ያሉት ምሁራን የተሳተፉበት ጥናት ከወዲሁ አስጠንቅቋል። ባለሙያዎቹ ለተከታታይ አመታት ያካሄዱትን ምርምር መሰረት በማድረግም ከእንግዲህ እንደ ወትሮ መቀጠል ስለማይቻል ለቡና ተክል ተገቢው ትኩረት እንዲሰጥ አስገንዝበዋል። ለቃለ ምልልሱ የተባበሩንን ዶክተር ታደሰ ወልደ ማርያምን በማመስገን ለዛሬ ያልነውን አጠናቀቅን። አድማጮች፣ አስተያየት፣ ጥቆማችሁን ላኩልን። ሸዋ እየለገሰነኝ ሰላም ሁኑ።